ከኬንያ ወደ ኢትዮጵያ እየተመለሰ የሚገኘው የበረሃ አንበጣ መንጋ በሀገሪቱ የግብርና ስራዎች፣ በባለሙያዎች ጊዜና በገንዘብ ላይ የከበደ ተጽዕኖ እያስከተለ እንደሆነ ተገልጿል። መለስካቸው አማሃ ዝርዝሩን ይዟል። ከደቡብ የኢትዮጵያ ክፍል በስራ ላይ እንዳሉ ቪኦኤ በስልክ ያነጋገራቸው በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዴዎስ ሰላቶ እንዳሉት የበረሃ አንበጣው ከህዳር ወር ጀምሮ በኬንያ ወደ ደቡብ ኢትዮጵያ የተለያዩ ክፍሎች እየገባ ይገኛል። ያ መንጋ አሁንም ቢሆን ተጠናክሮ እየገባ እንደሆነም አቶ ዘብዲዎስ ይናገራሉ። ከፍተኛ በሆነ ክምችት አንበጣው የሚገባባቸው በሮች የትኞቹ ናቸው የሚል ጥያቄ ቪኦኤ አቅርቦላቸው ነበረ። የመግቢያ በሮችን ለይተናል። የመግቢያ በሮች አንደኛ በደቡብ ኦሮሚያ በቦረና ዞን በዲሎና ተንተሌ ወረዳዎች በኩል ነው በአብዛኛው በሌላ በኩል ደግሞ በደቡብ ህዝቦች በደቡብ ኦሞ ዞን በተለይ በእና ጸናይ ሲደርስ ነው ብዙን ጊዜ የሚታወቀው። ነገር ግን የሚጠበቀው ምንድን ነው? አዋሳኝ የሆኑ ወረዳዎች አሉ ከኬንያ ጋር ዳሰነች፣ እኛንጋቶ፣ ሀመር በእነዚህ ወረዳዎች በኩልና አንዳንዴ በኦሮሚያ በኩል በተልተሌ አቋርጦ የሚገባበት ሁኔታ አለ። ግን ያው የደቡብ ህዝቦች ኦሞ ዞን እና የደቡብ ኦሮሚያ ቦረና ዞን መግቢያ በሮች ናቸው አሁን ታዲያ ለመከላከል ምን እያደረጋችሁ ነው ወይም ምን እየተደረገ ነው በሁለቱ መንገድ ነው አሁን መከላከል እየተካሄደ ያለው አንደኛው ከውጭ ቀጥታ እየገባ ያለው መንጋ ወደ ሀገር ከገባ በኋላ ኢትዮጵያ ድንበር ላይ አርፎ ብዙ ሳይበታተን በአውሮፕላን መከላከል አስፈላጊ የሆነ የአውሮፕላን ቁጥር ተጨምሮ በቅርበት በአውሮፕላን መከላከል እየተደረገ ነው ያለው። ከመንጋ ባሻገር አልፎ አልፎ አንዳንድ ቦታ ላይ እንቁላል መጣል የጀመሩ አሉ። በተለይ በደቡብ ሕዝቦች ደቡብ ኦሞ ዞን ወረዳዎች እና በኦሮሚያ ተልተሌ፣ በተለይ ቦረና ዞን አልፎ አልፎ እንቁላል የተጣለባቸው ቦታ እና እንደዚሁ መፈልፈል የጀመሩ ስላሉ እዛ አካባቢ መከላከል እንደዚሁ በሰው ኃይል እነዚህ አዳጊ ኩብኩባ ወይም ሆፐርስ ብለን የሚንጠራቸውን እና እንደዚሁም በቀጥታ ከውጭ አልፎ የሚመጣውን መንጋ በአውሮፕላን መከላከል እየተደረገ ነው ያለው። አውሮፕላን ተጨማሪ ቁጥር አገኝን ያሉኝ አሁን? አዎ፣ ተጨማሪ አውሮፕላን የዓለም ምግብና እርሻ ድርጅት ፋኦ እንደዚሁ ተጨማሪ አውሮፕላን ተከራይተውልናል። በተለይ ነገ ይገባላል። አንድ ተጨማሪ አውሮፕላን ከዛ ባሻገር ቀደም ሲል የነበሩ አውሮፕላኖችን አገሪቱ ውስጥ የመንጋ ምልልስ ባለባቸው አካባቢዎች ላይ በሚደርሰን መረጃ መሰረት ሁሉም አካባቢ ያለው ባለሙያ በአሁኑ ሰዓት ከፍተኛ ትኩረት እየተሰጠው እየሰራ ያለው የበረሃ አንበጣ መከላከል ስራ ማስተባበር ስለሆነ ይህ መረጃ በየጊዜው ይደርሰናል። በዚሁ መሰረት ለአውሮፕላኖች መረጃ እየተሰጠ አውሮፕላኖች መከላከል እየተደረገ ነው ያለው። እንደው እስካሁን ድረስ ያለውን ወይንም ይሄ የበረሃ አንበጣ ያደረሰውን አደጋና ችግር እንደ ጠቅላላ አድርገው ይነግሩኛል። የበረሃ አንበጣ በአሁን ሰዓት ጉልህ ነው ብለን የምንለው ችግር አንደኛ፣ ከሁሉ በላይ ከፍተኛ በጀት የጠየቀ መሆኑ፣ በተለይ የመከላከል ወጪው የጸረ ተባይ ግዢ፣ የአውሮፕላን ክራይ፣ የአውሮፕላን ነዳጅ ተሽከርካሪ የመስክ ተሽከርካሪ ነዳጅ፣ የባለሙያ ስምሪት፣ እነዚህ ወጪዎች በተለይ አንበጣ ሊያደርስ ይችላል ተብሎ ከሚታሰበው ጉዳት ጻርም ስታይ ተጨማሪ ወጪዎች ተደርጎ የተወሰዱ ናቸው። በሌላ በኩል ጊዜ በተለይ አሁን ሰዓት የምናየው ምንድን ነው? የበረሃ አንበጣ አፍሪካ ቀንድ ወይም የምስራቅ አፍሪካ ከታንዛኒያ ጀምሮ በተለይ ከደቡብ ሱዳን እስከ ሶማሊያ ከታንዛኒያ እስከ ላይኛው የአፍሪካ ጫፍ ድረስ እንደዚሁም ደግሞ መካከለኛውን ምስራቅና ሩቅ ምስራቅ አጠቃላይ ፈታኝ ስለሆነ ለእኛም በኢትዮጵያ ካለፈው ሰኔ ጀምሮ እስካሁን ድረስ በተለይ ባለሙያዎች ክስተቱ ያለባቸው አካባቢዎች ላይ ያለው ህብረተሰብ፣ አመራሩ፣ ሁሉም ጊዜውን በሙሉ የሰዋበት ሁኔታ ነው ያለው ስለዚህ መላቀቅ ያልተቻለበት ሁኔታ ነው ያለው። በአብዛኛው ስታይ ምክንያቱም በዓለም ላይ ያለው የአየር ንብረት ለውጥ የአየር ለውጥ ለአንበጣ መራባት ምቹ ሁኔታ የፈጠረ ስለሆነ ከአንድ ቦታ ወደ ሌላ ቦታ እንደ ልብ ተዘዋውሮ ለመመገብ አረንጓዴ እጽዋት የሚገኝበት የዝናብ ሁኔታ ምቹ የሆነበት ሁኔታ ስላለ ከኬንያ ወደ ኢትዮጵያ፣ ከኢትዮጵያ ወደ ኬንያ፣ ከኬንያ ወደ ሱዳን፣ ከደቡብ ሱዳን ወደ ኡጋንዳ፣ ከኡጋንዳ ወደ ኬንያ ከዛ ወደ ታንዛኒያ እንደገና ከሶማሊያ ወደ ኢትዮጵያ ከኢትዮጵያ ወደ ሶማሊያ እንዲህ እንደ ልብ ለመመላለስ ምቹ ሁኔታ የፈጠረለት ስለሆነ አመቱን ሙሉ ያለንበት ስለሆነ አሁን ጊዜያችንን፣ ሀሳባችንን ሁሉ በተለይ ለሌላ ስራ ልናውል የምንችለውን ሁሉ እየተሻማብን ያለ አስቸጋሪ ጠባይ ስለሆነ ወቅቱንም ያው የስራ ሁኔታንም ስናይ ከፍተኛ ጫና በህብረተሰቡን በኛ ላይ የፈጠረበት ሁኔታ ነው ያለው። እስቲ በአገሪቱ በኢትዮጵያ ላይ በተለይ በተክሎችና በአዝረት በአጠቃላይ በእጽዋት ላይ ያደረሰው ጉዳት እስከዛሬ ድረስ የመርምራቸው የመዘናችሁት የገመገማችሁት ምን ይመስላል? እንግዲህ አሁን የታችኛው በተለይ በሶስቱ ክልሎች ገና መከላከል ላይ ስለሆን ውጤቱም ገና ተገምግሞ አላለቀም። በዚህ በሶማሊያ ኦሮሚያና ደቡብ ህዝቦች ደቡባዊና ደቡብ ምስራቅ አካባቢ፣ ነገር ግን ቀደም ስል ከሰኔ እስከ ጥቅምቱ በሰራንባቸው አካባቢዎች ላይ ተገምግመዋል። ያ የተገመገመው ምንድን ነው? በአብዛኛው የበረሃ አንበጣ ወደ ኢትዮጵያ ከየመንና ሶማሌላንድ እንደገባ መከላከል መካሄዱ አንደኛ ጥሩ ውጤት መከላከሉ የሰጠ ስለነበረ ጉዳቱ እጅግ በጣም እንደ ከአንበጣ ባህሪ አኳያ ሲታይ እጅግ በጣም ከፍተኛ ነው የሚባል አልነበረም። በሁለተኛ ደረጃ በተለይ እድገታቸውን ጨርሶ የበረዱም ቢሆን የተወሰነ ማሽላ አካባቢ ላይ መጠነኛ ጉዳት የደረሰበት ሁኔታ ነው ያለው። ሌላ በኩል ደግሞ እንደዚሁ ቀደም ሲል በነበረው ባለፈው መኸር ወቅት ላይ ማሽላ ላይ አልፎ አልፎ አንዳንድ አርሶአደሮች ሳይደርስ ያጨዱበት ሁኔታም ነበረ። እነዚህ እነዚህ ሲታይ መጠነኛ ጉዳት አለ ተብሎ ሊጠቀስ የሚችል ነው። በተለይ እንደ ሀገር ሲታይ ፐርሰንቱ በጣም ዝቅተኛ ነው፣ ግን አልፎ አልፎ የተጎዱ አርሶአደሮች መኖራቸውን ያው ባለፈው ሳምንት አጠቃላይ የባለድርሻ አካላት አንድ ላይ ሆነው ያጠኑት ጥናት ያሳያል። ያ የጥናት ውጤት ያው በጋራ ተጠቃሎ ሪፖርት የሚደረግ ነው የሚሆነው አሁን እንደነገሩኝ ከተፈጠረው አዲስ የአየር ንብረት ለውጥ አኳያ ችግር እየፈጠረ ያለው የበረሃ አንበጣ በእናንተ በኩል አሁን እንደው በአጭር ጊዜ ውስጥ ለመከላከል፣ ምክንያቱም ረዥም ጊዜ የሚቆይ ነው ነው የሚሉኝ ግን ከአጭር ጊዜ አኳያ ምን የተወሰነ ስትራቴጂ ነድፋቸዋል ለመከላከል ከአጭር ጊዜ አኳያ ምንድን ያየ ነው? አሁን በተለይ ከውጭ እየገቡ ያሉት እድገታቸውን የጨረሱ እና እንቁላል መጣያ ቦታ እየፈለጉ ያሉ መንጋዎች ስለሆኑ እነዚህን መንጋዎች ወደ ሀገር ውስጥ እንደገቡ ወዲያውኑ ሳይበታተኑ እና እንቁላል ሳይጥሉ መከላከል ለዚህ የሚሆን የመርጫ መሳሪያ፣ ጸረተባይ ተጨማሪ አውሮፕላን፣ የአውሮፕላን ነዳጅ እነዚህም በተለይ ወደ ችግሩ አካባቢ ማቅረብና ይህን የሚያስተባብሩ ባለሙያዎችን ወደዛ አካባቢ መመደብ፣ ባለሙያዎች ስልጠና አሁን እንደ ስትራቴጂ የወሰድ ነው። ህብረተሰቡን እንዳለ ህብረተሰቡ በተለይ አንበጣ በሚፈለፈልባቸው አካባቢዎች ስራውን በባለቤትነት ይዞ መምራት እንዲችል ባለሙያዎችን በተለይ አሁን አጠቃላይ በአራት ዙር ከፍለን በዚህ በደቡብ ህዝቦች ደቡብ ኦሞ ዞን ኮንሶ፣ ደራሼ፣ አሌ፣ ቡርጂ እንደዚሁም ደግሞ በጋሞ ጎፋ በላይ በኩል ያሉትን ወላይታ፣ ጉራጌ፣ ሀዲያ እስከ ላይ እስከ ስልጤ ድረስ በዛ በኩልም ያሉትን በሲዳማም በኩል ያሉትን እንደዚሁ በኦሮሚያም ምስራቅ ኦሮሚያ በተለይ ወደ ምስራቅ ሸዋ፣ አርሲ፣ ምዕራብ አርሲ እንደዚሁም ጉጂ፣ ቦረና፣ ባሌ እነዚህ አካባቢዎች ላይ ባለሙያዎችን የማሰልጠንና ባለሙያዎች ህብረተሰቡን በቡድን በቡድን እየከፈሉ ግንዛቤ እያጨበጡ ወደ ስራ የሚያስገቡበትን ሁኔታ ማደራጀት ስራ ነው እየሰራን ያለ ነው። በጣም አመሰግናለሁ። እኔም አመሰግናለሁ።